የወጣቶች ዓለም። አንድ ሰው ሀብታምም ይሁን ድሃ፣ ከየትም ሀገር ይሁን ከየት ጥሩ የትምህርት ዕድል አግኝቶ ካደገ እድለኛ ነው። የተማረ ከሆነና ትንሽ ገንዘብ ያለው ከሆነ ደግሞ አዲስ ነገር ለመሞከር መፈለጉ አይቀሬ ነው። እንደ የተባበሩት መንግስታት የሳይንስና ባህል ድርጅት ዩኔስኮ ከሆነ በርካታ ሀገሮች በሚቀጥሉት ሀያ ዓመታት ውስጥ የተማረ የሰው ኃይል ፍልሰት ይገጥማቸዋል። ሰዎች ሀገራቸውን ጥለው የሚሄዱበት ብዙ ምክንያቶች አሉ። ለአንዳንዶች ኢኮኖሚው ይሆናል። እንደ አባዮሚ ኦጉንጂሚ ላሉ ደግሞ ምክንያታቸው እውቀት ፍለጋ ነው። እውቀት ለእኔ በጣም ወሳኝ ነው። አዲስ ነገር ማወቅ እሻለሁ ነገሮችን በአዲስ መልኩ መስራት፣ አዲስ ሀሳቦችን ማፍለቅ እፈልጋለሁ። ወደፊት ለሀገሬ ምናልባት ለውጥ ለማምጣት ራሴን በዚህ አይነት መንገድ ነው ማስጓዝ የምፈልገው። ናይጄሪያዊው ኦጉንጂሚ ብራዚል ውስጥ በሳን ፓውሎ ዩኒቨርሲቲ ለዶክትሬትነት የሚሰራ የፒኤችዲ ተማሪ ነው። ወደ ሀገሩ የመመለስ ዓላማው ሀገራቸውን ለቀው የሚሄዱ የተማሩ ሰዎች እንዳሉ ሁሉ የሚመለስ እንዳለም ይጠቁማል። ታዲያ ጉዞ የደርሶ መልስ ሆኗል። አንዳንዶች እንዲያውም ለትምህርት ተብሎ ሀገርን ለቆ መሄድ በአሁኑ ጊዜ አስፈላጊ ነው ብለው አያምኑም። የተባበሩት መንግስታት የሳይንስና ባህል ድርጅት ዩኔስኮ ዘገባ ጅቡቲን እንደ ምሳሌ ጠቅሶ እንዳመላከተው እንደ ኢሮፓውያን አቆጣጠር ከ2006 ዓ ም አንስቶ ሀገሪቱን ለቆ የሚወጣው የተማረ የሰው ኃይል በመመለስ ላይ ይገኛል። ናይጄሪያዊው ተማሪም ዩኒቨርሲቲ ውስጥ ስራ አግኝቷል። ትልቁ ችግር ግን ይላል፣ የተማረው የሰው ኃይል ሲመለስ የሚገጥመው የመገልገያ መሳሪያ እጥረት ነው። አብዛኛውን ጊዜ ወደ ሀገር በምትመለስበት ጊዜ ካቆምክበት ቀጥለህ መስራት እንዳትችል ከባድ የሚያደርገው የሚያስፈልግህ መሳሪያ ተጓድሎ መገኘት ነው። በብራዚል ወደ ቤተ ሙከራ ስትገባ የተሟላ ነው። ያ እንድታሰላስል ያደርግሃል። አስተሳሰብህን እንድትቀይር ያደርግሃል። እና ትልቁ ችግራችን የቁሳቁሶች አለመሟላት ነው። ኦጉንጂሚ በብራዚል ቤተሙከራ የሚጠቀምባቸው መገልገያዎች ዘመናዊና ከዚህ ቀደም አይቶ የማያውቃቸው ናቸው። የትምህርቱ ትኩረት በመድኃኒት ምርትና ንጥረ ነገሮች ጥናት ላይ ነው። ትምህርቱን ሲጨርስ ወደ ሀገሩ ይመለሳል። I'll ካሁኑ ፈተናዎች ገጥመውኛል። ቢሆንም ተመልሼ ሄጄ ለተወሰኑ ወራትም ቢሆን የሚሆነው ነው ያለው። ነገሮች ከተሳኩ ምርምሬን ቀጥዬ ለጋሾች አፈላልግና እዛው እቆያለሁ፣ ካለበለዚያ ግን ወደ ሌላ ቦታ ሄዳለሁ። ወጣት አፍሪቃውያን የሳይንስ ባለሙያዎች በሀገራቸው የሚገጥሟቸውን ችግሮች ጠንቅቀው የሚያውቁ ይመስላል። ባጎንዛ የታንዛኒያ ብሔራዊ የህክምና ትምህርት ቤት ውስጥ ቦታ አግኝታ ነበር። ነገር ግን ወደ ውጭ ሄዱ መማሩን መርጣለች። ውጭ እንዴት እንደሆን ማየት ፈለኩ። መንደር ያሉ ችግሮች በህክምና ትምህርት ብቻ እንደማይፈቱ ተረድቻለሁ። ስለዚህ ከዛ በመውጣት ስመኘው የነበረውን አገኘው። በጎንዛ ዩናይትድ ስቴትስ ሚኒያፖሊስ ከሚገኘው አጉስበርግ ኮሌጅ ገና መመረቋ ነው። አንድ ቀን ወደ ሀገሯ መመለስ ትፈልጋለች። እሷ እንደምትለው የሀገሯ ችግር ግን ከተማረ የሰው ኃይል በላይ መፍትሄ ያሻል። ወደ ሀገር ቤት መመለስ ልክ ነው ነገር ግን የሚያስፈልጉን ነገሮች ታንዛኒያ ውስጥ እስኪሟሉና ውጤታማ እስክንሆን ድረስ ብዙ ውጣ ውረዶች አሉ። ይህም የመገልገያ መሳሪያዎች እጥረትን እንዲሁም የተማርከውን መሞከር የምትችልበት ሁኔታን ያካትታል። የአቅም ግንባታ ያስፈልጋል። ለምሳሌ ተራ የሚባሉ መገልገያዎች የፒሲአር ማሽንን የመሳሰሉ ይህ በጎንዛ ዝርዝር ረዥም ነው። ተመላሽ የሳይንስ ባለሙያዎቹ ወደ ሀገራቸው ሲመለሱ የተሟሉ መገልገያ መሳሪያዎች ያስፈልጋቸዋል። እንደ ናይጄሪያዊው ኦጉንጂሚና፣ ታንዛኒያዊዋ ባጎንዛ፣ በርካታ ኢትዮጵያውያንም በውጭ ሀገር የከፍተኛ ተቋም ትምህርታቸውን ይከታተላሉ። ከእነዚህ መካከል በጀርመን ቦን ከተማ በሚገኘው ዩኒቨርሲቲ የፒኤችዲ ትምህርቷን የምትከታተለው ጸጌ ኃይሌ አንዷ ናት። እንስሳት ማራባትና ማዳቀል ላይ ጥናት እያካሄደች ትገኛለች። ወደ ጀርመን መታ ትምህርት ስትከታተል አሁን ሁለተኛ ጊዜዋ ነው። ከዚህ በፊት ጀርመን ሀገር የሁለተኛ ዲግሪዋን እንደጨረሰች ወደ ኢትዮጵያ ተመልሳ ነበር። መቀሌ ዩኒቨርሲቲ አስተማሪ ነበርኩኝ። ከዛ የዲአዲ ስኮላርሽፕ ደርሰኝ ወደ ጀርመን መጣሁኝ። ከዛ ትምህርቴን ጨርሼ ደግሞ ወደ መቀሌ ዩኒቨርሲቲ ተመለስኩኝ። ሁለት ዓመት የሚሆን አስተማርኩኝ፣ ከዚህ ከተመለስኩኝ በኋላ ማለት ነው። ጽጊ ጀርመን ሀገር የቀሰመችውን ትምህርት ምን ያህል ለተማሪዎቿ ማካፈል ችላ ይሆን? ጠይቄያት አለው። በአኒማል ብሪዲንግ እና ጀኔቲክስ ኤሪያ ነው የምሰራው። ቴዎሪቲካሊ ታስተምር ያለሽ? እኔም እያስተማርኩኝ ነበረ ግን ፕራክቲካሊ ትንሽ ይከብዳል። ምንድን ነው ከባድ የሚያደርገው ነገር? ኋላ ነን። አሁን የጀመርነው ማለት የሆነ እድገት ነበረን፣ በመሀል ተቋረጠ። እንደገና ደግሞ አሁን ሪቢውልድ እያደረግነው ነው፣ ነው ገና እያነጽነው ነው ናገሩ ስለዚህ፣ ገና ከዚህ ስታወዳደሪ ብዙ ነገር ይቀረዋል። መሳሪያውም ኦርጋናይዝድ አይደለም። የትራንስፖርት ፋሲሊቲ ስለሌ ብዙ እንደዚህ ሀገር ስለሌለ ለምሳሌ እዚህ ሀገር የሆነው ከተማ ላይ ሂደሽ መስራት ትችያለሽ። እኛ ጋር ያሉ ኢኩፕመንቶች ወይም እቃዎች ግን ለምሳሌ መቀሌ ዩኒቨርሲቲ ያለውም አንድ ነገር ይኖራል፣ አዲስ አበባ ዩኒቨርሲቲ ሌላ ነገር ይኖረዋል። አሁን ግን የትራንስፖርቱ ችግርም አለ እና የፋሲሊቲ ማነት ሳይሆን የኦርጋናይዜሽን ማነትም ጭምር ያለው ይመስለኛል። ጽጌ የፒኤችዲ ትምህርቷን ስታጠናቅቅ ወደ ኢትዮጵያ የመመለስ እቅድ አላት። እንደ ጽጌ ሌላው እዚህ ሀገር የተማረው ኤርሚያስ ሀብቴ በኮሎኝ ዩኒቨርሲቲ የዶክትሬት ትምህርቱን አጠናቆ ተመልሷል። ድርቅን የሚቋቋሙ የገብስ ዝርያዎችን ለማፍለቅ በዛ የሚደረገው ጥናት ላይ ነው። እዛ የጄኔቲክስ ምርምር ያካሄድኩት እዛ ለአራት ዓመት ያህል ትምህርት ተከታተልኩኝ። ዲፌንድ አድርጌ ልክ እንደጨረስኩ፣ ወዲያው ወደ ሀገሬ ተመልሽ። እዚህ አምቦ ዩኒቨርሲቲ ነበር የማስተምረው። ተመልሽ ወደዛ አምቦ ዩኒቨርሲቲ ውስጥ አሁን እያገለግልኩ ነው የሚገኘው በአሲስታንት ፕሮፌሰርነት። ምንድን ነው እንድትመለስ ያደረግህ ዋናው ነገር? አንደኛ መጀመሪያውኑ ስመርጥ መማርበትን ኤሪያ ለሀገራችን፣ በኋላ ተመልሼ ልሰራበት የምችለውን ነው የመረጥኩት። ሁለተኛ የፈጠርልኝ እንትን ምንድን ነው፣ ከምሰራበት ዩኒቨርሲቲ ጋር ኮኔክሽን የፈጠርኩት እና የሚቆም ኮኔክሽን ሳይሆን የሚቀጥል ነው። እየሄድኩም ጀርመን አንዳንድ ስራዎችን እዛ ሰራለሁ። እዚህም አገሬ ውስጥ ያለውን ስራ ሰራለሁ፣ አስተምራለሁ ያንን ነገር ስላየው ነው ኮኔክሽኑን መፍጠሩ ዋና ትልቁ ነገር ስላሰብኩ ነው ወደ አገር ቤት ተመልሼ እየሰራ ያለሁት፣ አሁን ማለት ነው። ኤርሚያስ ለስራው የሚያስፈልጉትን ነገሮች ኢትዮጵያ ውስጥ ሙሉ በሙሉ እንደማያገኛቸው ያውቅ ነበር። ያ ግን ከመመለስ አልገታውም። ኤርሚያስ ጀርመን በነበረበት ጊዜ በርካታ ለትምህርት ይመጡ አፍሪቃውያንን አግኝቷል። እንደሱ የተመለሱት ግን የተወሰኑት ብቻ ናቸው። ሆኖም የመሻሻል ሁኔታ እንዳየ ገልጾልናል። ወደዛ ጀርመን አገል ላይ ሄድነው ተማሪዎች ተማሪ የነበርነው ወደ አራት ነበር። እና ከአራታችን በእርግጥ ነው የተመለስኩት እና ሁለቱ ወደ ካናዳ፣ አንዱ ወደ አሜሪካ ሄደው እዛው ቀርተዋል። ግን ያ ነገር ምንድን ነው እነሱ ያኔ ቤተሰብ ይዞ ሄደው ነበር። ቤተሰብ ይዘሽ ስትሄጂ ደግሞ ምንድን ነው ሕፃናቶች ልጆች እዛ የለምዱ እና ከዛ ካለው ኤንቫይሮመንት ተመልሶ እዚህ መበቶ ፋሚሊ ስታብሊሽ ማድረግ ይከብዳል። እሱ ስለታያቸው መሰለኝ አንዳንዶቹ በውጭ ሀገር ተመልሰው ቀርተዋል። ግን ከድሮ ጀምሮ ያለውን ፕሮግሬስ ስናየው በተለይ በቅርብ ጊዜ የተማረ ሰው ሀይል የመመለስ እንትን እየጨመረ ነው የመጣው። ድሮ አብዛኛው ፐርሰንት እዛው የሚቀርበት አጋጣሚ ነበር። አሁን ግን ከኔ በኋላ ራሱ ከመጣ ወዲያ አይቻሉ ጀርመን የተማሩ ሁለት ልጆች መጥተዋል። ፔጅ ጨረሰው በቅርብ ያለው ኢምፕሩቭመንት ጥሩ ነው። ሰው መመለስ አለ፣ ግን ስቲል አሁንም እየቀረ ነው። በዚህ ካለው ፋሲሊቲ አኳያ የሚያገኘው እዚህ መጥቶ የሚያገኘው ደሞዝ እዛ ከሚያገኘው ደሞዝ ሲታይ በጣም ያነሰው ነው። ብዙ ሱም ማገናኘትም አይቻልም፣ ኮምፔር ማድረግ ስለማይቻል ያንም አድቫንቴጅ እየታየ ሰው አብዛኛው እዛ የመቅረትና ስራውን የመቀጠል ሁኔታ አሁንም አለ ግን ይሻላል፣ ኢምፕሩቭመንቱ አለ ብዬ የሚ በግሌ የማስበው ምክንያቱም ከተመለሱ ሰዎች አንጻር ስናየው ጽጊም የታዘበችውን ስትናገር የተማረ የሰው ኃይሉ ፍልሰት እንደየሁኔታው ይለያያል ብላናለች። እንደ ሁኔታው ነው። ለምሳሌ ጋና ብታይ የጋና ጓደኞች ነበር። እነሱ ተምረው ነው የሚመለሱት። በሌላ በኩል ኬንያዎቹም እንደዚሁ የኛ የኢትዮጵያ ግን አብዛኛው ይቀራል ነው። እስካሁን ባለኝ ኤክስፔሪያንስ ከማውቃቸው ሰዎች ነው የምልሽ። እና ሁሉም አፍሪካዊ እዚህ ይቀራል ማለት አይደለም። ማለት ተምሮ የሚመለስም አላ አፍሪቃውያን ተማሪዎቹ ወደ ትውልድ ሀገራቸው ይመለሱም ይቅሩ በመጨረሻ በሚኖሩበት ሀገር ያገኙትን እውቀት ለሌሎች ማካፈላቸው አይቀርም። ነገ አውሮፓም ይሁን አሜሪካ፣ እስያም ይሁን አውስትራሊያ ቢቀሩ የሚኖሩባቸው ማህበረሰቦች አፍሪቃን የሚመለከቱ ርዕሰ ጉዳዮችን ይበልጥ እንዲረዱ ምሁራኑ ሚና ይኖራቸዋል። ልደት አበበ ነኝ። ጤና ይስጥልኝ።